Voice of America. የመረጃ ቴክኖሎጂ ሰልጥ ነው በዓለማችን ከሚገኙ ግዙፍ የቴክኖሎጂ ድርጅቶች ጋር የሰሩ ሁለት ወጣቶች በፈጠሩት በበይነ መረብ የሚከናወን የገንዘብ መክፈያ ስርዓት አማካኝነት ለአባይ ግድብ ማሰሪያ በተደረገ የገንዘብ ማሰባሰብ ዘመቻ በዘጠና ሰዓት ውስጥ ከአንድ መቶ ሺ ዶላር በላይ ገንዘብ ማሰባሰብ ተችሏል። ቻፓ የተሰኘው ይህ ቴክኖሎጂ በተለይ በንግድ ላይ ለተሰማሩ ሰዎች ከየትኛውም ዓለም በቀላሉ ገንዘብ ለመክፈልና ለመቀበል የሚ የሚረዳቸው ሲሆን በተለይ እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ ገንዘብ በቀላሉ እንዲዘዋወር በማድረግ የሀገርን ጥቅል የኢኮኖሚ ገቢ እንደሚያሳድግ የቻፓ ተባባሪ መስራች የሆነው ናኤል ኃይለማርያም ያስረዳል። ከናኤል ጋር ያደረግኩትን ቆይታ ሰምተን እንመለስ። ቻፓ የተሰኘው ይሄ የገንዘብ ክፍያ መቀቢያ ስርዓት እንዴት ነው የሚሰራው? ምን አይነት ቴክኖሎጂ ነው? ቻፓ የተሰኘው ይሄ የገንዘብ ክፍያ መቀቢያ ስርዓት እንዴት ነው የሚሰራው? ምን አይነት ቴክኖሎጂ ነው? ቻፓ ማለት አሜሪካን ሀገር ስራይፕ እንደ የበሉ አይነት ፕላትፎርም ነው። መርሻንቶች ሁሉ ባንክ ላይ አካውንት ከሚከፍቱ ቤዚካሊ አንድ አካውንት ከፍተው እዛ አካውንት ላይ ምንም አይነት በባንክ ዋሌት ከሚጠቀም ከስተመር ቤዚካሊ እዛ የእነሱ አካውንት ላይ እንዲገባ ማድረግ ማለት ነው። ኦንላይን እና በኦፍላይን በሆነ መንገድ ይህንን ገንዘብ ማሰላጫ ነው ቻፓ የሚሰራው ማለት ነው። እንግዲህ ይህንን ስርዓት የጀመራችሁት ለአባይ ግድብ ማሰባሰቢያ ነው ወይስ ከዛ ቀደም ብሎ ተሰሩት ነበረ? ኦ ከዛ ቀድሞ ነበር አክቹዋሊ የጀምር ነው ከሁላችንም ውጭ ነበርን። ወደዚህ ስንመጣ የመጀመሪያ ያስተውነ ምንድ ነው ለሀገራችን ምን እናበርከት የሚለው ነገር ነበር። እና ይህንን ደግሞ እንደ ትልቅ አጋጣሚ አባይ ላይ ደግሞ ሙዚቃሊ ይሄንን ለማሳየትን በዛውም ለመንግስት የፊንቴክን ፓወርፉልነት እና ሀገር ላይ ምን ያክል ጠቅቤት እንዳለን ለማሳየትም ስለፈለግን ነው በዚህ ካሊ እዚህ ፕሮጀክት ላይ ገባ ነው። ስለዚህ ከኢትዮጵያ ውጭም በማንኛውም ቦታ ማንኛውም ሰው መጠቀም የሚችለው ቴክኖሎጂ ነው ማለት ነው። አው እሱን በፓርትነርሺፕ እንደዛ ማድረግ እንችላለን። አሁን አባይ አሜሪካ ነገር ያለ ሰው ቀጥታ ዶኔት ሲያደርግ እኛ እዚህ ላለ ባንክ ቀጥታ ይገባል ማለት ነው። ሰው ምንድን ነው የሚያደርገው? የአባይ የማይገርድ ፕላትፎርሙ ሰው ዶኔት ሲያደርግ ቀጥታ የሚገባው ነው ማለት ነው። ይሄ ያከፋፈል ሳለጫ መንገድ ለምሳሌ ከጎፈንድሚ ወይም ከሌሎች አይነት ያከፋፈል ዘዴዎች ይለያል ወይስ ተመሳሳይ አይነት ጥቅም ነው ያለው? ቤዚካሊ ተመሳሳይ አይነት ጥቅም ነው ያለው፣ ግን የጎፈንድሚ የተለያየ አካውንት ላይ ነው የሚገባው። ይሄ ግን አሁን ለምሳሌ ማይ ማይገርድ ሰዎች እዛ ውስጥ ገብተው ካምፔን ክሬት ማድረግ ይችላሉ እና ብዙ አይነት ካምፔን አደሽ ይሆናል። ማይገርድ ላይ ግን ሁሉ ቤዚካሊ ማንም ሰው ካምፔን ቢከፍት አካውንቱ ደ ሴም አካውንት ላይ ነው የሚገባው ገባኝ። በዚህ መንገድ ለአባይ ምን ያክል ተሰበሰበ? ቴክኖሎጂ እንዳሰባችሁት ላሰባችሁት ዓላማ ምን ያክል አገለገለ? ስኬታማነቱንስ እንዴት ለካችሁት? እንደውም ከጠበቅነው በላይ ነው የሆነው። ብዙ ሰዎች ካምፔን የከፈቱ ከታዋቂ ሰዎችም፣ ከዘፋኞችም እንዲሁም ደግሞ ከጆርናሊስቶችም ካምፔን የከፈቱ ሼር እያደረጉ ብዙም ሰብስበዋል። እና ራሱ በጣም የሚገርመው መቶ ሺህ ዶላር ቤዚካሊ ለመሰብሰብ የፈጀብን ወደ ዘጠና ሰዓት አካባቢ ነው። ብዙ ሰዎች አሁን ፕላትፎርም ተጠቅመው ድሮ አሁን ለምሳሌ አሜሪካ ነገር ብዙ ጊዜ ቼክ ይዞ ነበር ወደ ኤምባሲ ሚሄዱት እና እሱን ነገር ነው በዚህ ጋር ያስቀረ ነው። ቤት ቁጭ ብለው ዶኔት ማድረግ ይችላሉ። ዶኔት ብቻ ደግሞ ሳይሆን በልጃቸው ስም፣ በእናቸው ስም ካምፔን ኩሬት ማድረግ ይችላሉ። እንዲሁም አንድ መረሳው ካምፔን አንደኛው ምድር ኩሬት ክሬት ያደርገው ከኖርዌይ እናቴ ድሮ በኩራዝ ነበር እያስተማረችኝ እና ይህን ነገር በማስመልከት ካምፔን ከፍቻሉ እና አባካቸው እዚህ ላይ ሰብስቡ አሁን ያሉት ልጆች የኔ ጣፈንታ እንደረሳቸው በሰሷት እንዲማሩ ዶኔት አድርገው የሚል ካምፔን አለ። ሰው እንደዚህ የተለያየ ካምፔን በልጁ በርዝዴ የሚከፍታ አለ በልጁ ልደት። እና ሞር አንድ የመሆናችንን ነገር እዚህ ላይ ናያሁት እና ምንም የፖለቲካ የሃይማኖት የዘር አሚን ብዙ ነገሮች ልዩነት ቢኖሩ ነገር ግን አባይ አንድ የሚያደርገን እንደሆነ ማሳያ ነው ያስባለሁ። ቻፓ ከዚህ ከአባይ ግድብ በተጨማሪ ለሌሎች ጉዳዮች ምን ያክል ጥቅም ላይ እየዋለ ነው? ብዙ ሰዎች ተጠቃሚዎች አሉት ወይስ? አዎ፣ ሶ ቤዚካሊ አሁን የኛም ሀሳባችን ምንድን ነው? ወደ ታች ወርደን ስሞል ወይ ሚዲየም ኢንተርፕራይዝ ይባሉትን ለማገልገል ነው። ምክንያቱም ብዙ ጊዜ እነ እነሱ ጋር ነው የፔመንት ፕሮብሌም ያለው እና እሱን ሶልድ ለማድረግ አሁን እየጣርን ያለ ነው። በደንብ ለዛ እየዘጋጀን ነው ያለ ነው እንግዲህ እንደ ኢትዮጵያ አይነት ሀገር ላይ በብዛት ሰዎች የወረቀት ገንዘብን ነው ለመገበያያነት የሚጠቀሙበት የሚጠቀሙበትና አሁን ደግሞ እናንተ እንዲህ አይነት ቴክኖሎጂን በምታስተዋውቁበት ወቅት ለታዳጊ ሀገሮች እንደዚህ አይነት የገንዘብ መለዋወጫ መንገዶች ምን ያክል ጠቃሚዎች ናቸው ትላለህ? እዚጋር አንድ የኢኮኖሚክስ ኮንሴፕት አለ ዘ ቨሎሲቲ ኦፍ መኒ የሚባል ማለት ነው። ሶ አንድ ገንዘብ ምን ያክል ይሽከረከራል በሰዎች እጅ ላይ የሚለው ነገር አለና፣ ዲጂታል ሲሆን በጣም ይሽከረከራል በዛም ደግሞ ምን ያሳድጋል ማለት ነው። የሀገርን ጂዲፒ ማሳደግ ይችላል። አንድ ሁለት፣ ደግሞ ገንዘብ ብዙ ጊዜ ካሽ ሲሆን የመሰረቅ እድሉም በጣም ከፍተኛ ነው። ፌክ የመስራት እድሉም በጣም ከፍተኛ ነው። እንዲሁም ደግሞ ንክቲ ደግሞ አለው። ሶ እነዚህ ነገሮች ሞር ኦፍ እንደዚህ ካሽለስ የሆነ ሶሳይቲ ስንፈጥር ሞር እነዚህ ነገሮች ፈጣን ያሉ ማለት ነው ዊች ኢዝ አ ዴይንድ ሞር ኦፍ ጂዲፒውን የማሳደግ እድሉ እንደዚህ ክሪፕቶ ከረንሲ ብሎክቼን የመሳሰሉ ገንዘብ አልባ የመገበያ መንገዶች ወደ ታዳጊ ሀገሮች ለማስገባት የሚደረጉ ጥረቶች አሉ። ለምሳሌ በቅርቡ ኬንያ ውስጥ ሳራፋ የተሰኘ የክሪፕቶ ከረንሲ ወይም ያለ ገንዘብ የመገበያ መንገድ ወደ ገጠሩ ክፍል ሳይቀር ገብቶ ጥቅም ላይ እንዲውል እየተደረገ ነው። እና እንደዚህ አይነት እናንተ የምትፈጥሯቸው መንገዶች ወይም ሌሎች በተለይ በኢትዮጵያ ምን ያክል ጠቃሚ ነው ስላለ በጣም ትልቅ ጠቀሜታ አለው ብዬ አስባለሁ። ቅድም ከጠቀስኩት ምክንያቶችን በተጨማሪ እንደዚህ የካሽለስ ሶሳይቲ በሚፈጠርበት ጊዜ ሞሮፍ ዓለም አሁን ካለችበት ደረጃ ላይም ለማድረስ ትልቅ ጠቀሜታ አለው። ሰው ሞሮፍ ወደ ዲጂታል ቴክኖሎጂ በገባ ቁጥር ትርፋማነቱን በዛው ልክ እየጨመረ ይመጣል። እስኪ ስለ ስሙ ደግሞ እናንሳ። ቻፓ የሚለው ስያሜ ከየት መጣ? ቻፓ ማለት በስዋሂሊ ብር ማለት ነው። በእኛ ሀገር ደግሞ በወጣት ስላንግ ካሽ ማለት ነው። ይህን ራሱ የተቀነጠፈው ነበረት። አንደኛ እኛ ሀገር ከሰባ ፐርሰንት በላይ የሚሆነ ወጣት ነው ኢትዮጵያ ውስጥ ማለት ነው። ከዛ በተጨማሪ ደግሞ ያ በኋላ ላይ ስኬል ማድረግ ስንፈልግ ወደ ኬንያ፣ ወደ ታንዛኒያ፣ ወደ ኤስት አፍሪካ ሀገሮች ለመሄድ ስንፈልግ ብራንዱን በጣም ነው የሚጠቅመን ምክንያቱም እዛም ኦልሬዲ ካሽ ስለሆነ ማለት ነው። ይሄን አስበን ነው እየጀመር ነው። ቻፓን እንግዲህ ህብረተሰቡ በስፋት እንዲጠቀሙ ማድረግ ይቻላል ወይስ ቀጣይ ጉዞ ምን ይመስላል? በአባይ ጀምረናል። ቀጥሎ በስፋት ህዝቡ መጠቀም የሚችልበትን ዕድል ለማምቻቸት ትልቅ ሀሳቦች አሉን። ኢንሴቲቮችንም አስበናል ሶ ይሄንን ራሱ በቅርባ ይፋ እናደርጋለን። እንግዲህ እና ኤላንተም እንደነገርከኝ፣ በቻይና ቆይተህ የመጣው ቻይና ደግሞ በቴክኖሎጂ ከፊት ከቀደሙ ሀገሮች መካከል አንዷ ናት እና ምናልባት የነበርክበትን ትምህርትም ሆነ ስራ እንዲሁም አኗኗር ከቴክኖሎጂ ጋር የተያያዘውን ሁኔታ ስታስበው እና በማደግ ላይ ወዳሉ ሀገሮች ደግሞ ስትመጣ ምን ያክል ወደ ኋላ ቀርተናል? በቴክኖሎጂ ወጣቱ ተሳታፊ እንዲሆንስ ምን መደረግ አለበት? አሁን ለምሳሌ በቻይና ሳይድ ብናየው ሞር እኔ የነበርኩበት ከተማ ሸንጀን ይባላል አይፎን የሚመረትበት ከተማ ማለት ነው። የተለወጠበትም ዋና ምክንያት አክቹዋሊ በፖሊሲ ነው እና እዛ ላይ ሞር ቢሰራ እንዲሁም ደግሞ ኢንተርፕሪነርሺፕን ሞር የመንሳ ነገሮችን ቢደረግ ብዬ አስባለሁ። እንግዲህ ከዚህ በኋላም ደግሞ በምትሰራቸው አዳዲስ ስራዎች እና ፈጠራዎች ድጋሚ እንግዳ አድርገን እንደምንጋብዝህ እርግጠኛ ነን። እኔም በጣም አመሰግናለሁ። ግዚአብሔር ትባኒ do